አሁን የደረሰን ዘገባ አለ። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ዛሬ ለኢትዮጵያ ፓርላማ አባላት ግልጽ ደብዳቤ ልኳል። የምክር ቤቱ አባላት ነገ አርብ በአስቸኳይ ጊዜ አዋጁ ላይ ለመምከር እየተዘጋጁ ባሉበት በዚህ ወቅት ለሰብአዊ መብቶች መከበር ይበልጥ እንዲያስቡ ጥሪ እናቀርባለን ብሏል። በደብዳቤው ስለ አስቸኳይ ጊዜ አዋጁ ሲወያዩም ሀገሪቱ እንዲሁም ስላጣችው ሐሳብን በነጻነት የመግለጽ የመሰብሰብና የመደራጀት መብት እንዲያስቡም አሳስቧል። በአምነስቲ ኢንተርናሽናል የአፍሪካ ቀንድ ጉዳዮች አጥኚ የሆኑትን አቶ ፍስሐ ተክሌን ኒውዮርክ ላይ በተባበሩት መንግስታት ድርጅት ጠቅላይ ጽሕፈት ቤት ሪፖርተራችን ማርጋሪት በሽር አግኝታ አነጋግራቸዋለች። የደብዳቤውን ይዘት ጨምሮ አቶ ፍስሐ የሰጡትን ቃል የያዘ አጭር ዘገባ አሉላ ከበዳ ያቀርባል። የኢትዮጵያ ፓርላማ አዲሱ የአስቸኳይ ጊዜ አዋጅ ቀድሞውን የጠበበውን በሀገሪቱ ያለውን ሐሳብን በነጻነት የመግለጽ የመሰብሰብና የመደራጀት መብቶች ይበልጥ እንዳያጠፋ ማረጋገጥ አለበት ሲል የሚንደረደረው የአምነስቲ መግለጫ የብሔራዊ ሸንጎ በነገ ዕለት ሲከፈት አባላቱ በሚያደርጉት ክርክር አሳሳቢውንና የከፋውን የሀገሪቱን ሁኔታ በግጡር እንዲያጤኑ አሳስቧል። አቶ ፍስሐ ያብራራሉ። ዛሬ ያወጣነው አምነስቲ ኢንተርናሽናል ሴክሬታሪ ጀኔራል ነው ለኢትዮጵያ የፓርላማ አባላት የላኩት ግልጽ ደብዳቤ ነው። ኢትዮጵያ ውስጥ ያለውን የአሳሳቢ ሰብአዊ መብት ሁኔታ ግምት ውስጥ አስገብተናል፣ አይተናል፣ እየተከታተልን ነው ያለው ሁኔታ ግን የሚፈልገው ጉዳይ የመብት ጥሰቶችን ወይም ደግሞ መብቶችን የበለጠ መገደብን ሳይሆን እንዲያውም መብቶችን መፍቀድ ከዚህ በፊት የተገደቡትን መብቶች ሐሳብን የመግለጽ መብት፣ የመሰብሰብ፣ የመቃወም መብትን የበለጠ የማስፋት ጥያቄዎች ናቸው። ስለዚህ በአስቸኳይ ጊዜ አዋጅ እነዚህ መብቶች አላግባብ ሁኔታ ከመገደብ እንዲቆጠቡ የኢትዮጵያ ፓርላማ አባላትን ነው የጠየቁት። ከዚያ በፊት በነበረው አስቸኳይ ጊዜ አዋጅ ላይ የነበሩ የወንክ ጥሰቶች ነበሩ። እነዛን ዶክመንት ያደረግ ናቸዋሉ። ብዙ ሰዎች አሰካኪ የሰብአዊ መብት አያያዝ ስቃይም ደርሶባቸዋል። ያንን ከግንዛቤ ማስገባት በአሁኑ የአስቸኳይ ጊዜ አዋጅ እንዳይደገም የፓርላማ አባላቱ አስፈላጊውን ጥንቃቄ እንዲያደርጉም አሳስበዋል። ይበልጥ የሚያሳስበን ደግሞ ይላሉ አቶ ፍስሀ ይበልጥ የሚያሳስበን ደግሞ የጸጥታ ኃይሎች አስፈላጊ የተባለውን ኃይል ሁሉ እንዲጠቀሙ መታዘዙ ነው። አሁን ዘት ያለው ነገር በዋነኝነት የመብት ጥያቄ ነው፣ የመብት መገደብ የፈጠረውን ነገር ነው። እና ይህን ጥያቄ ደግሞ መስተናገድ ያለበት በአግባቡ ነው እንጂ የመብት ጥያቄ እንደገና በማፈን መገደብ፣ ወይም ደግሞ ሰዎችን በመደብደብ በመግደል ከህግ ውጭ በማሰር መመለስ አይቻልም። ዘላቂ መፍትሄም አይደለም። የተሻለ የሚሆነው ጥያቄዎቻቸውን በአግባቡ መመለስ ነው የሚለው እና የበለጠ የሚያሳስበን ደግሞ አስቸኳይ ጊዜ አዋጅ እንደምታሳው እንደምታውቁት፣ ለሰሞኑ የጸጥታ ሀይሎችን አስፈላጊ የመስላቸውን ሀይል ሁሉ እንዲጠቀሙ የሚዲያ ችምር ፍቃድ ተሰጥቷቸዋል፣ እና ይህ ያሳስበናል። እንዲያውም ነገሩን ወደ ማባባስ እና የተጀመረውን ነገር ወደ ተጨማሪ ብጥብጥ እና ቀውስ የሚከት ነው፣ እና ያን አታድርጉ። ሰብአዊ መብቶችን በማክበር ነው መመለስ ያለብን ነው የምንለው። እንግዲህ በአምነስቲ በኩል